የተባበሩት መንግስታት ድርጅት ዛሬ ኒውዮርክ ውስጥ በጀመረው ጠቅላላ ጉባኤ ድምፅ የሚሰጠው በጸጥታው ጥበቃ ምክር ቤት አምስት የተለዋጭ አባላት መቀመጫዎችን ለመያዝ በእጩነት በቀረቡ ሀገራት ላይ ነው። በዙር የሚደርሰውን ይህን መቀመጫ ለመያዝ ኢትዮጵያ አፍሪካን ወክላ በብቸኛ እጩነት ቀርባለች። ሶስት የአውሮጳና ሁለት የእስያ ሀገራትም የተለዋጭ አባልነት መቀመጫ ለማግኘት እየተፎካከሩ ነው። የተባበሩት መንግስታት ድርጅት መስራች አባል የሆነችው ኢትዮጵያ ባለፉት ሰባ ዓመታት ሁለት ጊዜ ብቻ የምክር ቤቱ ተለዋጭ አባል ሆና አገልግላለች። ይህም በአጼ ኃይለ ስላሴና በደርግ ዘመነ መንግስታት ነው። አቶ አበባ ይንቴ የኢትዮጵያ የውጭ ግንኙነትና ስልታዊ ጥናት ተቋም ከፍተኛ ተመራማሪ፣ ኢትዮጵያ ለሶስተኛ ጊዜ ይህም ቦታ ዛሬ ካገኘች ለሀገሪቱ ልዩ ትርጉም ይኖረዋል ይላሉ። አንደኛ ትርጉሙ ከኢትዮጵያ ከምትከተለው ብሔራዊ ጥቅም አንጻር ከፍተኛ ተያያዥነት ያለው መሆኑ ነው። ሁለተኛው ትርጉም ለዘመናት ትታወቅበት ከነበረው የረሀብ የጦርነትና እልቂት አልወጣ አሁን ወደ ከፍታ ማማ እየወጣች ያለችበት ወቅት መሆኑ ይሄም ልዩ ትርጉም ያሰጠዋል። ሶስተኛው ነጥብ በቀጠናው ከምትጫወተው ሰላምና ማረጋጋት ሚና አንጻር ነው። በኢትዮጵያ ውጭ ጉዳይ ሚኒስቴር መረጃ መሰረት ኢትዮጵያ ለመጨረሻ ጊዜ በምክር ቤት ውስጥ ያገለገለችው ከዛሬ 26 ዓመት በፊት ነው። ምንም እንኳን ኢትዮጵያ በጎርጎሮሳዊ 2013 2014 ራስዋን ለዚህ ቦታ በእጩነት የማቅረብ ፍላጎት የነበራት ቢሆንም ያኔ ቦታውን ለሩዋንዳ ሪፐብሊክ ለቃለች። ኢትዮጵያ በዛሬው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የሶስት አራተኛውን ድምፅ አግኝታ ብትመረጥ ምንድን ነው የሚጠበቅባት? አቶ አበበ፣ በዋናነት አፍሪካ አህጉርን ወክላ ነው እና በዚህ መድረክ ላይ የምትሳተፈው በዋናነት ይህንን ተልእኮዋን መወጣት ነው የሚጠበቅባት። በሌላ በኩል ደግሞ በቀጠናው ላይ ያለውን ሰላምና ጸጥታ የመፍጠሩ አዝማሚያ አጠናክሮ መቀጠል ነው የሚሆነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተለዋጭ አባልነት መቀመጫ ለማግኘት የምትጠባበቀው ኢትዮጵያ በሰብአዊ መብት ጥሰትና በፕሬስ ነጻነት አፈና በዓለም አቀፍ የሰብአዊ መብትና የፕሬስ ነጻነት ተሟጋች ድርጅቶች ተደጋጋሚ ወቀሳ የሚቀርብባት ሀገር ናት። በዚህ የተነሳም ሀገሪቱ በምክር ቤቱ የሚጠበቅባትን ኃላፊነት መወጣቷን የሚጠራጠሩና ቦታውም አይገባትም ሲሉ የሚከራከሩ ወገኖች አሉ። ይህስ እንዴት ይታያል? ለአቶ አበበ ያቀረብኩላቸው ጥያቄ ነበረ። ኢትዮጵያ ውስጥ ካለው ከልማቱ ከሰላሙ፣ ከዴሞክራሲ ጋር ተያይዘው የሚነሱ ነገሮች ናቸው። ኢትዮጵያ እንግዲህ እነዚህም ጥያቄዎች በአግባቡ አድረስ ለማድረግ ነው እየሰራች ያለው እና ኢትዮጵያ በዛ ቦታ ባስበቃ ኖሮ ሀምሳ አራቱ አፍሪካ ሀገሮች ትክክልና ባልተጫዋትም ነበር። የአፍሪካ ህብረት ኢትዮጵያ ለጸጥታው ጥበቃ ምክር ቤት ተለዋጭ አባልነት በእጩነት እንድትቀርብ እያጸደቀው በዚህ ዓመት በጥር ወር በተካሄደው ሀያ ስድስተኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ነበረ።